ትኩረት በአፍሪካ ጤና ይስጥልን አድማጮቻችን። የዛሬው የትኩረት በአፍሪካ መሰናዶ በሁለት ርዕሰ ጉዳዮች ላይ ያተኩራል። ወደ ቀዳሚው እንለፍ። የአውሮፓ ኅብረት ከዘጠኝ ዓመታት በፊት ከአፍሪካ የሚደረገውን ፍልሰት ለመቀነስ የመደበው አምስት ቢሊዮን ዩሮ ስራ ላይ የዋለበት መንገድ በህብረቱ የኦዲተሮች ችሎት ኃይለኛ ትችት ተሰንዝሮበታል። መቀመጫውን በሉክዘምበርግ ያደረገው የአውሮፓ የኦዲተሮች ችሎት እንዳለው ኢመርጀንሲ ትረስት ፈንድ ፎር አፍሪካ በሚል ማዕቀፍ የጸደቀው ገንዘብ እንደታቀደው ስደትን ለመቀነስ ከታለሙ ስራዎች ይልቅ በተመሳሳይ ጊዜ በርካታ የተለያዩ ነገሮች ለማከናወን ለሚሞክሩ እቅዶች ውሏል። ኦዲተሮቹ ገንዘቡ በልማት፣ በሰብአዊ እርዳታና በጸጥታ ጉዳዮች ላይ የተንቦረቀቁ እቅዶች ለመደገፍ ስራ ላይ መዋሉን አስታውቀዋል። ቤቲና ጃኮብሰን የአውሮፓ ኦዲተሮች ችሎት አባልና የኦዲት ሪፖርት ዝግጅቱን በኃላፊነት የመሩ ናቸው። ወደ አምስት ቢሊዮን ዩሮ ያደገው የአስቸኳይ ጊዜ ፈንድ ስራ ላይ የሚቆይበት ጊዜ ወደሚያበቃበት እየተቃረብን እንገኛለን። እንዳለመታደል ሆኖ ከጥቂት ዓመታት በፊት የደረስንበትን ግምገማ መድገም አለብን። እንደ ኦዲተሮች ለእኛ አሳሳቢ የሆነው ገንዘቡ ትኩረት በሚያሻቸው ወይም በአስቸኳይ ፍላጎቶች ላይ ትኩረት አለማድረጉ ነው። ዋናው ጉዳይ ላይ ያላተኮረ የተበታተነ ድጋፍ ተጽዕኖ ለማምጣት ማረጋገጫ አይሆንም። የአውሮፓ ሕብረት ገንዘቡን ያዘጋጀው ከፍተኛ የፍልሰት ቀውስ በተፈጠረበት የጎርጎሮሳዊ 2015 በአፍሪካ የስደት መነሾ ለሆኑ የአለመረጋጋት፣ መደበኛ ያልሆነ ፍልሰትና የመፈናቀል ችግሮች መፍትሄ ለማበጀት ነበር። ዕቅዱ ተግባራዊ የሚሆንበት ጊዜ ከመጠናቀቁ አንድ ዓመት ቀደም ብለው ኦዲተሮቹ የስደትን ዋና ዋና መንስኤዎች ለመፍታት በቂ ትኩረት አልተሰጠም ሲሉ ተችተዋል። ይህ ለስደት የተመደበ ልዩ ፈንድ በተግባር ከታለመለት ዓላማ በተለየ በጣም ለተበታተኑ ጉዳዮች ውሏል። በልማት ሰብዓዊ እርዳታና ጸጥታ ዘርፎች ለመጠነ ሰፊ ስራዎች ድጋፍ አድርጓል። ሌላው አሳሳቢ ጉዳይ የሰብዓዊ መብቶች ስጋቶች በአግባቡ ትኩረት ሳይሰጣቸው መቅረቱ ነው። በገንዘቡ ድጋፍ የሚደረግላቸው አብዛኞቹ ስራዎች ተቀባይነት ያላቸው መሆን እንዲችሉ ዓላማዎቹና ቅድሚያ የተሰጣቸው ስራዎች የተለጠጡ እንዲሆኑ ተደርጓል። ነገር ግን በሊቢያ የታደሰው የሮማውያን ቲያትርና በሳህል ቀጠና የሚገኝ ራዲዮ ጣቢያን ጨምሮ ድጋፍ የተደረገላቸው አንዳንዶቹ ፕሮጀክቶች ከስደት ጋር ያላቸው ግንኙነት በጣም አናሳ ሆኖ ተገኝቷል። ኒልስ ካይዘር በጀርመን የልማት ኢንስቲትዩት ከፍተኛ ተመራማሪ ናቸው። የኦዲተሮች ችሎት ሪፖርት በሳህል ቀጠና የወጣቶችን ሀሳብን የመግለጽ ክህሎት ለማሳደግ ድጋፍ የተደረገለትን ራዲዮ ጣቢያ በምሳሌነት ያቀርባል። በሪፖርቱ መሰረት ራዲዮ ጣቢያው በዋነኛነት ሙዚቃ የሚያጫውት ሲሆን የፈንዱ ቦርድ ካዘጋጀው ዋነኛ ዓላማዎች ጋር በቅጡ የተሳሰረ አይደለም። የገንዘብ አመዳደቡ ወደ አውሮፓ ህብረት የሚደርሱ መደበኛ ያልሆኑ ስደተኞች ቁጥርን የመሰሉ ስደት ተኮር አመልካቾች ላይ መሰረት ያደረገ እንዳልሆነ የኦዲተሮቹ ሪፖርት ይፋ አድርጓል። የሥራ ዕድል ፈጠራ መጋነኑንና የሰብአዊ መብቶች ስጋቶች በአግባቡ መፍትሄ እንዳልተበጀላቸውም የሪፖርቱ ጸሐፊያን ገልጸዋል። ከዚህ በተጨማሪ በአንዳንድ ሁኔታዎች የገቢ መጨመር ስደትን ከመግታት ይልቅ የበለጠ በማበረታታት ተቃራኒውን ውጤት የማምጣት ስጋት መኖሩንም አትተዋል። ጉልህ የሆነ የገቢ ዕድገት መደበኛ ያልሆነ ፍልሰትን ለመቋቋም በቀጥታ ላይመራ ይችላል፣ የሚለው ሰነድ ነገር ግን ለስኬትና የተሻለ ህይወት ቁልፉ ስደት ነው የሚል ጠንካራ አረዳድ በመኖሩ ሳይንቀሳቀሱ የቆዩ መደበኛ ባልሆነ መንገድ የመፍለስ ዕቅዶች ሊያበረታታ ይችላል በማለት አደጋውን አብራርተዋል። የኦዲት ሪፖርት ዝግጅቱን በኃላፊነት የመሩት ቤቲና ጃኮብሰን የስደት ጉዳይ የልማትና የፖለቲካ ዋነኛ አጀንዳ ሆኖ እንዲዘልቅ ኢመርጀንሲ ትረስት ፎንድ ፎር አፍሪካ ቢያግዝም እጅግ ሰፊ በሆነው ትኩረቱ ረገድ ግን ያመጣው ለውጥ አናሳ እንደሆነ ተናግረዋል። ከስምንት ዓመታት ገደማ በፊት ይፋ የሆነው የኦዲት ሪፖርትም ተመሳሳይ ድምዳሜ ላይ የደረሰ ነበር። ስደትን ለመቀነስ ተስፋ የተጣለበት ኢመርጀንሲ ትረስት ፈንድ ፎር አፍሪካ የተባለ እቅድ ይፋ የሆነው የሶሪያ ጦርነት ተቀስቅሶ ከፍተኛ ፍልሰት ካስከተለ በኋላ ነው። ባለሙያዎች ግን እጅግ ሰፊ ጂኦግራፊያዊ አካባቢ የተካተተበት፣ የገንዘብ አመዳደቡም በዚያው መንገድ የሆነ እንደሆነ ይተቻሉ። እቅዱ በሳህልና የቻድ ሐይቅ ቀጠና፣ ኢትዮጵያ በምትገኝበት የአፍሪካ ቀንድና በሰሜን አፍሪካ የሚገኙ በርካታ ቀውሶችን ይሸፍናል። በሦስቱ ቀጠናዎች በ27 ሀገራት በ248 መርሃ ግብሮች 933 የኮንትራት ውሎች ተፈርመዋል። ገንዘቡ ይብዛ ሚነስ ከስደት ጋር የተያያዙ ፕሮጀክቶችን ለመደገፍ ጥቅም ላይ ውሏል። ለእያንዳንዱ ፕሮጀክት ግቡን በማሳካት ረገድ ውጤታማ መሆኑን መገምገም ከባድ ነው። ነገር ግን እነዚህ በርካታ ፕሮጀክቶች ለዚህ ግዙፍ ፈንድ የታቀዱ አጠቃላይ ግቦችን ለማሳካት አስተዋጽኦ እንዳላቸው ለመናገር በጣም ፈታኝ ነው። ገንዘቡ በበርካታ ፕሮጀክቶች በአራት ዋና ዋና ዘርፎች የተከፋፈለ ነው። ከፍ ላለ ኢኮኖሚያዊና የስራ እድል ፈጠራ እድሎች 17 በመቶ ተመድቧል። የማህበረሰቦችን የመቋቋም አቅም ለማጠናከር 28 በመቶ፣ የስደት አስተዳደርን ለማሻሻል 31 በመቶ፣ ለተሻለ አስተዳደርና ግጭትን ለመከላከል ደግሞ ከገንዘቡ የተመደበው 22 በመቶ ነው። ይሁንና በሪፖርቱ እንደሰፈረው ከእነዚህ አበይት ጉዳዮች የትኛው ቅድሚያ ሊሰጠው እንደሚገባ የሚያመለክት መመሪያ የለም። በተጨማሪም የስራ ዕድል ፈጠራ ከመጠን በላይ መጋነኑንና በበርካታ ሁኔታዎች ተፈጥረዋል የተባሉ የስራ ዕድሎች በተጨባጭ ዘላቂ አለመሆናቸውን ሪፖርቱ ይጠቁማል። ለምሳሌ ያክል ኢንዱስትሪያል ፓርኮችና የቢዝነስ መሠረተ ልማቶችን በተመለከተ የተጋነኑ ሪፖርቶች መቅረባቸውን ኦዲተሮቹ ደርሰውበታል። በማሳያነት የመረመሯቸው አራት ሪፖርቶች 62 የኢንዱስትሪ ፓርኮችና ወይም የቢዝነስ መሠረተ ልማቶች መገንባታቸውን፣ መስፋፋታቸውን ወይም መሻሻላቸውን ይገልጻሉ። ይሁንና ሪፖርት ከተደረጉት መካከል ግማሽ ያክሉ መኖራቸውን ለማረጋገጥ የሚያስችል ተጨባጭ መረጃ ማግኘት አልቻሉም። ኦዲተሮቹ ሌሎች ፕሮጀክቶችና ተፈጠሩ የተባሉ የሥራ ዕድሎችም ተጋነዋል ብለዋል። ካይዘር እንደሚሉት ከዚህ ቀደም በተደረገ ግምገማ የተመደበው ገንዘብ አማራጭ መተዳደሪያ በማስፋፋት ረገድ ያበረከተው አስተዋጽኦ መጠነኛ እንደሆነ ተደርሶበታል። በሁለተኛ ደረጃ ተገኘ የተባለው መጠነኛ አስተዋጽኦ መደበኛ ያልሆነ ስደትን ለመቀነስ ምን ያክል ሚና እንደተጫወተ መገምገም አስቸጋሪ ነው። በኢትዮጵያ የሥራ ዕድል በማሳደግ መደበኛ ያልሆነ ፍልሰትን ለመከላከል የተቀረጸ ፕሮጀክት ሰዎች በብዛት በሚሰደዱባቸው አምስት አካባቢዎች የሥራ አጦችን ቁጥር በ0.32 በመቶ ብቻ መቀነስ መቻሉን ሪፖርቱ ይጠቁማል። የታቀደው ግን 3.61 በመቶ ነበር። የሴራሊዮን ዋና ከተማ ፍሪታውን ከንቲባ ኢቮን አኪ ሶየር ከፍተኛ አድናቆት ያገኙ ሴት ናቸው። ከተማቸውን በበርካታ መንገዶች አሻሽለው በዘርፈ ብዙ ጉዳዮች ግንባር ቀደም አድርገዋታል። ፍሪታውን በአሁኑ ወቅት 160 ማጠራቀሚያዎችና የዝናብ ውሃ መሰብሰቢያዎች የተገጠሙለት የፍሳሽ ቆሻሻ ማጣሪያ ሥርዓት ባለቤት ነች። ከፍተኛ የጎርፍ መከላከያዎችም ተበጅቶላታል። ከመጸዳጃ ቤቶች የሚወጣው ቆሻሻ በፍሪታውን ወደ ብስባሽ ማዳበሪያ፣ ባዮጋዝና የማብሰያ ከሰል ይቀየራል። እነዚህ ሥራዎች ለማገዶ የሚቆረጠውን ዛፍ በመቀነስ የደን ሽፋንን ለመጠበቅ እገዛ ያደርጋሉ። የሴራሊዮን ዋና ከተማ የውሃ ቅርቦት ዘላቂ ማሻሻያ ተደርጎለታል። ከፀሐይ በሚመነጭ ኃይል የማጣሪያ ሥርዓት ባለቤት የሆኑ የውሃ መቸርቸሪያ መደብሮች በአሁኑ ወቅት ለበርካታ ማህበረሰቦች ንጹህ የመጠጥ ውሃ እያቀረቡ ነው። ይህ በመደብሮቹ አማካኝነት የራሳቸውን ቢዝነስ እንዲያካሄዱ በመፍቀድ ወጣት ሴቶችን ማበርታት ብቻ ሳይሆን ውሃ በሚቀዱበት ወቅት ከሚገጥማቸው የወሲባዊ ጥቃት ሰለባ የመሆን ዕድላቸውን ይቀንሳል። የጀርመን አፍሪካ ፋውንዴሽን በፍሪታውን የተከናወነውን ሥራ አስደናቂ፣ አስገራሚና መሸለም የሚገባው በማለት ገልጾታል። በዚህም ምክንያት ኢቮን አኪ ሶየር ለዘላቂ የከተማ ልማትና አካባቢያዊ ተሳትፎ የጎርጎሮሳዊ 2024 የጀርመን አፍሪካ ሽልማት ተሰጥቷቸዋል። ቁርጠኝነታቸው የማይናወጥ ተብሎ ተወድሷል። ሸላሚው ድርጅት እንደሚለው ደረጃ በደረጃ ፍትሐዊ፣ ዘላቂና ሊኖርባት የሚገባ ከተማ የመመስረት ርዕያቸውን ተግባራዊ አድርገዋል። የከንቲባዋ ጥረት ቢሮአቸው ከሚፈልገው የላቀ እንደሆነ ድርጅቱ ገልጿል። አኪስዌር የተወለዱት በሴራሊዮን ቢሆንም ጋናን ጨምሮ በተለያዩ ሀገሮች ኖረዋል። ትምህርታቸውን ሲያጠናቅቁ የ56 ዓመቷ ወይዘሮ በለንደን ለ25 ዓመታት የፋይናንስ ባለሙያና ኦዲተር ሆነው ሰርተዋል። በሴራሊዮን መንግስት ውስጥ ተሳትፎ ማድረግ የጀመሩት በጎርጎሮሳዊው 2014 2015 የኢቦላ ወረርሽኝ በተቀሰቀሰበት ወቅት ነው። በጎርጎሮሳዊው 2023 ከፍተኛ ተቀባይነት ያገኙት ፖለቲከኛ ለሁለተኛ የሥልጣን ዘመን ድጋሚ ተመርጠዋል። በፕሮጀክቶቻቸው አኪስዌር ቱሪዝም፣ የቆሻሻ አወጋገድ መሠረተ ልማትና የአረንጓዴ ኢኮኖሚ ልማት የሥራ ዕድልና መዋለ ንዋይ ፈጥረዋል በማለት የጀርመን አፍሪካ ፋውንዴሽን ስኬታቸውን አብራርቷል። አኪስዌር በፈጠራ ሐሳቦቻቸው ተሽከርካሪዎች በሀገራቸው ጎዳናዎች የሚያደርጉት እንቅስቃሴ እንዲሻሻል ያበረታታሉ። የትራፊክ መጨናነቅና የከባቢ አየር ብክለትን ለመቀነስ የሚረዳ ተንጠልጣይ የገመድ መጓጓዣ በፍሪታውን ለመዘርጋት የአዋጭነት ጥናት እንዲካሄድ ማድረጋቸውን በምሳሌነት ይጠቀሳል። ዕቅዱ ተግባራዊ ከሆነ በቂ መጓጓዣ የሌላቸው የፍሪታውን መንደሮች ነዋሪዎች በፍጥነት ወደ ማዕከላዊ የከተማዋ ክፍሎች መድረስ እንዲችሉ ይጠቅማል። የመጓጓዣው ተጠቃሚዎች አረንጓዴውን ተፈጥሮ በመንገዳቸው ላይ እንዲመለከቱም እድል ይፈጥራል። ፍሪታውን የዛፎች ከተማ በሚል በጀመሩት ዘመቻ የከባቢ አየር ለውጥ ተጽዕኖን ለመግታትና በከተማዋ ዙሪያ የሚገኘውን ደን ይዞታ ለመጠበቅ 977,000 ዛፎች ተተክለዋል። ከዚህ በተጨማሪ ዘመቻው ዛፎቹን ለተከሉና ለሚንከባከቡ ነዋሪዎች የገቢ ማግኛ እድል የፈጠረ ነው። በዚህም ምክንያት ፍሪታውን ለሌሎች ከተሞች በአርአያነት የምትታይ ይሆናለች። የደቡብ አፍሪካ አስተዳደራዊ ዋና ከተማ ፕሪቶሪያ ከፍሪታውን ምክር ከሚሹ መካከል ነች። የጀርመን አፍሪካ ፋውንዴሽን እንደሚለው በአፍሪካ ላሉ የፖለቲካ መሪዎች በተለይ በውሳኔ አሰጣጥና በአተገባበር ረገድ ነዋሪዎችን ቀጣይነት ባለው መልኩ እንዲሳተፉ ለማድረግ አኪሶየር አርአያ ናቸው። ለከተማዋ የተዘጋጀው የረዥም ጊዜ ልማት እቅድም የከንቲባዋ ሐሳብ ነው። ከፖለቲከኞች በተጨማሪ የንግዱንና የሲቪል ማህበረሰቦች ተወካዮችን በእቅዱ ዝግጅት አሳትፈዋል። በአረንጓዴና አምራች ዘርፎች በሥራ ፈጠራ ላይ በማተኮር በከተማችን ለሚመጣው ትውልድ ኢኮኖሚያዊ እድገትንና ብልጽግናን እንፈጥራለን ብለዋል። አኪ ሶዌር የጀርመን አፍሪካ ፋውንዴሽን የዓመቱ ተሸላሚ አድርጎ እንደመረጣቸው ይፋ ሲያደርግ አኪ ሶዌር ደስታና ታላቅ ክብር ይሰማኛል ሲሉ ለዶችቨለ ተናግረዋል። ይሁንና ሽልማቱን ለመላ ሀገሪቱ የተሰጠ እንጂ የግል ዕውቅና አድርግ ያልመለከተውም ያሉት ከንቲባዋ ከተማችንን ለመለወጥ የያዝነውን እቅድ ለማሳካት በሚተጉ የሥራ ባልደረቦቼና በፍሪታውን ነዋሪዎች ስም ሽልማቱን እቀበላለሁ ብለዋል። ይህ ጉዞ ከፈተናዎች ነጻ አልነበረም ነገር ግን የሰራነው ሥራ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ እውቅና በማግኘቱ እጅግ በጣም አመሰግናለሁ ብለዋል። የጀርመን የታችኛው ምክር ቤት ወይም ቡንደስታግ ፕሬዚደንት ባርብል ባስ ከ20 በላይ ከሚሆኑ እጩዎች መካከል በዳኞች ተመርጠው አሸናፊ ለሆኑት አኪስዌር ሽልማታቸውን በመጪው መስከረም 26 ይሰጣሉ። ከጎርጎሮሳዊው 1993 ጀምሮ የጀርመን አፍሪካ ፋውንዴሽን ለዴሞክራሲ፣ ለሰላም፣ ለሰብዓዊ መብቶች ለዘላቂ ልማት ለጥበብ ለባህል ለጥናትና ምርምር እንዲሁም ሌሎች ማህበራዊ ጉዳዮች በአፍሪካ ከፍ ያለ አስተዋጽኦ ላበረከቱ ሽልማቱን ሲሰጥ ቆይቷል የጀርመን አፍሪካ ፋውንዴሽን በተለያዩ የፖለቲካ ክበቦችና በአጠቃላይ በጀርመን ህዝብ ዘንድ ስለ አፍሪካ የተለየ ግንዛቤ እንዲኖር የሚያበረታታ ወገንተኛ ያልሆነ ድርጅት ነው አድማጮች የዛሬው መሰናዱት ጠናቀቀ እሸት የበቀለ ነኝ ጠና ይስጥልኝ